ጋቢና፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ታኅሳስ 19 2010 ዓ.ም ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። እስረኞችን ለማስታወስ በተካሄደው የኢንተርኔት ዘመቻ ላይ የተነሱት ታሪኮች የኔም ልጅ ታሪክ ነው የሚሉ አባት ይዘናል። ሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያዳሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይ አቶ ዋቄ ማሞ ይባላሉ። በቂሊንጦ ማረሚያ ቤት በእስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ ሞቶብኛል፣ ይህንንም ለፍርድ ቤት አቤቱታ አቅርቤ ያለው ብለዋል። ይዘናቸዋል። ማህበራዊ ሚዲያ ሰርክሎቻችን ውስጥ ጥር የፈለግነውን በወይምቃተልና ና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው እየደመደምን ነው። የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉ ነበር። ዘመቻው ለአንድ ቀንም ቢሆን ተሳክቷል ብሎናል። በማረማ ቤቶች ና በፖሊስ ጣቢያዎች ላይ ክትትል አካሄደናል። አቶ ብርሃኑ አባዲ ናቸው፣ የኢትዮጵያ ሰብአዊ መብት ኮሚሽን የህዝብ ግንኙነት ዳይሬክተር። ኮሚሽኑ ያደረገው የክትትል ሪፖርት በቅርቡ ይፋ ይሆናል ብለውናል። በፊት ቤት ሆኖ እንደዚህ አያማውም። እንደዚህ በተደጋጋሚ መታሰር ሲመጣ ነው። አሁን በተለይ ሁለተኛው ዙሩ ስር ሲመጣ ነው መታመኑ። በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ቦንቱ በቀለናት ስለ አባቷ የምትለዋ አላት። የፍርድ ቤት የዛሬ ውሎን የተመለከተም ዘገባ አለን። ለኢትዮጵያ የመንግስት ሰራተኞች የሚሰጠው የወሊድ ፈቃድ ሶስት ወር የነበረው አራት ወር እንዲሁም መራዘሙን በተመለከተም እንግዳ ይዘናል። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን ተመልሼ መጥቻለሁ። ዩናይትድ ስቴትስ ትላንት ረቡዕ ሶማሊያ ውስጥ ባደረሰችው የአየር ጥቃት አራት የጽንፈኛው አልሸባብ ቡድን አባላት መግደሏንና ዋና ከተማዋ ሞቃዲሾ አቅራቢያ ፈንጂ ጭኖ ይጓዝ የነበረ መኪና ማውደሟን የዩናይትድ ስቴትስ የአፍሪካ እዝ ዛሬ አስታወቀ። የአየር ጥቃቱ የተካሄደው ከሞቃዲሾ በስተ ምዕራብ ሀያ አምስት ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሲሆን መኪናው ላይ የተጫነው ፈንጂ ሞቃዲሾ ውስጥ በሲቪሎች ላይ ሊደርስ የሚችል ጉዳት መከላከሉን እዙ አስታውቋል። የአፍሪካ እዙ ባወጣው መግለጫ ከሶማሊያ ፌዴራል መንግስት ጋር በማስተባበር በተካሄደው የአየር ጥቃት አንድም ሲቪል ሰው እንዳልተገደለ አውቀናል ብሏል። ባለፈው ዓመት ውስጥ ዩናይትድ ስቴትስ በሽብርተኛው አልሸባብና ቁጥራቸው እየጨመረ በመጣው ከእስላማዊ መንግስት ቡድን ጋር የተቆራኙ ተዋጊዎች ላይ ከሰላሳ በላይ መሰል የአየር ጥቃቶች አድርሳለች። በሳውዲ አረቢያ የሚመራው ህብረት የመን ውስጥ በአንድ ቀን ባደረሰው የአየር ጥቃት ስድሳ ስምንት ሰዎች መገደላቸውን በሀገሪቱ ያሉ ከፍተኛ የተባበሩት መንግስታት ባለስልጣን ተናገሩ። ከትላንት በስቲያ ማክሰኞ ታኢስ ክፍለ ሀገር ህዝብ በሚበዛበት ገበያ ላይ በደረሰው የአየር ጥቃት ሀምሳ አራት ሲቪሎች ተገድለዋል፣ ስምንቱ ህጻናት መሆናቸው ተገልጿል። በዚያው ዕለት በቀይ ባህሯ ሆዳይ ክፍለ ሀገር በደረሰው ጥቃት ደግሞ አስራ አራት ሰዎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጂሚ ሜክ ጎልድሪክ ባወጡት መግለጫ አመልክተዋል። ዩናይትድ ስቴትስ ማዕቀብ ብትጥልብኝም በአደባባይ የፕሬዚዳንት ሳልቫኬር መንግስትን ወክዬ መናገሬን አልተውም ሲሉ የደቡብ ሱዳን የማስታወቂያ ሚኒስቴር ማይክል ማክዌ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደ አውሮፓውያን አቆጣጠር ባለፈው መስከረም ስድስት ቀን ባወጣው መግለጫ የማስታወቂያ ሚኒስቴር ማክዌን የደቡብ ሱዳንን ሰላም ጸጥታና መረጋጋት አደጋ ላይ በሚጥል ተግባር ለመሳተፍ ወንጅሏቸዋል። ማኮ ለቪኦኤ የደቡብ ሱዳን ክፍል ለመጀመሪያ ጊዜ ስለ ማዕቀቦቹ በሰጡት ቃል የትራምፕ አስተዳደር በወሰደው እርምጃ አልሸማቀቅም፣ የማስታወቂያ ሚኒስትርነት ስራዬን ነው የምሰራው ብለዋል። በመጨረሻም ወደ ዩናይትድ ስቴትስ ለመጓዝ ለሚፈልጉ የቱርክ ዜጎች ሙሉ የቪዛ አገልግሎት መስጠት እንደሚጀምር በሀገሪቱ የሚገኘው የዩናይትድ ስቴትስ ኢምባሲ አስታወቀ በዚሁ የአውሮፓውያኑ አመት ውስጥ ኢስታንቡል የሚገኘው ቆንስላ ሰራተኛ ሜቱን ቱፓዝ በሽብርተኝነት ክስ መታሰሩን ተከትሎ ዩናይትድ ስቴትስ ለጉብኝት ለስራ ጉዳይ እና ለመሳሰሉት ለመግባት ለሚፈልጉ በሙሉ የቪዛ አገልግሎት መስጠት አቁሟ እንደነበር ይታወሳል ቱርክን ባጸፋው በዩናይትድ ስቴትስ ራሷ የቪዛ አገልግሎት አቋርጣ ቆይታለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገርላችኋለው ጋቢና የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአስተሳሰብ ና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በእስር ላይ የሚገኙ እስረኞችን ለማሰብ በማህበራዊ ሚዲያ ላይ የተካሄደው የአንድ ቀን ዘመቻ የተሳካ እንደነበር አስተባባሪዎቹ ለአሜሪካ ድምጽ ተናግረዋል። በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሀሳብ አምንጭነት በትላንትናው ዕለት በማህበራዊ ሚዲያ ላይ የህሊና እስረኞችን የማሰብ ዘመቻ በሚለው ቀስቀሳ ላይ የብዙ እስረኞችን የእስር ምክንያትና በእስር ቤት ውስጥ የሚያጋጥማቸውን የሰብአዊ መብት ጥሰት ነው የተባለውን በጽሁፍ ቀርቧል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሁፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለ እነሱ የተሰጡ ቃለ ምልልሶች ተካትተዋል። በዘመቻው ላይ ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ከአርበኞች ግንቦት ሰባት ጋር በተያያዘ የተከሰሱ ጄኔራሎች፣ የሃይማኖት አባቶች በአማራና በኦሮሚያ ክልል በነበሩ የህዝባዊ ተቃውሞ እንቅስቃሴ ላይ ተሳትፏል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ ጋዜጠኛ ውብሸት ታዬና ሌሎችም የታወቁ እስረኞች ከታሪካቸው ከተጠቀሱት መካከል የተወሰኑት ናቸው። እንዲሁም ደግሞ በእስር ቤት እያሉ ሕይወታቸው አልፏል የተባሉ ወጣቶች በስምና በፎቶ እየወጡ በማህበራዊ ሚዲያ ላይ ሲዘዋወሩ ቆይተዋል። ከነዚህም መካከል አንዱ አቶ አርማዬ ዋቄ የተባለ ከቂሊንጦ ቃጠሎ ጋር በተያያዘ ድብደባ ተፈጽሞበት ህይወቱ እንዳለፈ የተነገረ ወጣት አንዱ ነው። የአቶ አርማዬ ዋቄ አባት አቶ ዋቄ ማሞ ለአሜሪካ ድምጽ እንደተናገሩት ልጃቸው አቶ አርማዬና ታናሽ ወንድሙ አቶ ቴድሮስ ሁለቱም በተለያየ ጉዳይ በእስር ላይ ይገኙ እንደነበርና ነገር ግን አቶ አርማዬ ከታሰረ በኋላ ከጎኑ ታስረው የነበሩት አቶ በቀለ ገርባ ሲሆኑ እንደዚሁም ከሌሎች የፖለቲካ እስረኞች ጋር በማበር በቅሊንጦ ቃጠሎ ላይ ተሳትፈሃል በሚል በአንድ መቶ ሀያ አንድ ተከሳሶች የ ክስ መዝገብ ስር ስሙ እንደነበርና ከዚያም ደግሞ በእስር ላይ ያለ ሕይወቱ ማለፉ እንደተነገራቸው የታሰረው በ2008 ዓመተ ምህረት ሕይወቱ ደግሞ ያለፈው በ2010 ዓመተ ምህረት በመስከረም ሁለት እንደሆነ ለአሜሪካ ድምጽ ተናግረዋል። በማህበራዊ ሚዲያ ላይ ይህንን ቅስቀሳ ማየታቸውንና መደሰታቸውን ገልጸው ስለ ልጃቸው አሟሟት ነው ያሉትን የሚከተለውም ብለውናል በአጠቃላው እንደመታሰባ በጋዜጠኛ ሽፈራው ጌታቸው ሽፈራው ነው ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰውም በኔም ልጅ ደርሶበታል። ላይ ማስሮ እንደገረፉት ሸዋሮቢትም ወስዶ እንደገረፉት ዝዋይም ናሴ ወር በናሴ ወር ሁለት ሺ ዘጠኝ ላይ ወስዶ እንደገረፉት በዛ የተነሳ በኋላ እንደውም ከሞተ በኋላ በደረግኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር ሁለት ሺ ዘጠኝ ዓመተ ምህረት ላይ ልቡን መጥቶ ልቡ አብጦ ሕክምና ውሰዱኝ ወይም ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልቡ ውስጥ አብጦ እንደ ኢንፌክሽን እያበጠ እያበጠ እየሄደ ማደንዘዣ ይወጉት እንደነበረ እና እዛውም ላይ እስከ እስከሚሞት ድረስም እዛ ውስጥ ቂሊንጦ እስር ቤት ውስጥ እንደሚገረፍ፣ ይሄንን ያም የመታውም መቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል፣ አንደኛውን በማጣራት ላይ ነው ያለ ነው። አቶ ማሞ ዋቄ አያይዘው የልጃቸውን አሟሟት በተመለከተ ፍርድ ቤት አጣርቶ እልባት እንዲያገኝ፣ ምክንያቱም አስክሬኑን ሲቀበሉ በአስክሬኑ ላይ የተለያየ ነገር ማየታቸውን ጨምረው ገልጸዋል። ይህ አርማዬ ዋቄ በማህበራዊ ሚዲያ ላይ ስሙ ሲጠቀስ ከነበሩት ሟቾች አንዱ ሲሆን ሌሎችም በርካታ ወጣቶች ሲጠቀሱ ነበር። ይህንን የማስታወስ ዘመቻ ካስተባበሩት አንዱ የዞን ዘጠኝ የጦመራ መድረክ የነበረውና እርሱም ከሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ ዘመቻው ለአንድ ቀንም ቢሆን የተሳካ ነበር ማለት ይቻላል ብሎናል። ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀመርነው እና ነገሩ በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ተሳትፈውበታል። በጣም በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን በዝ ወይም እንቃተልና ና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው የደመደም ነው በዚህ የማህበራዊ ሚዲያ ዘመቻ ላይ ስሙ ሲጠቀስ የነበረው አንዱ መስሪያ ቤት የኢትዮጵያ ሰብአዊ መብት ኮሚሽን ሲሆን፣ የሰብአዊ መብት ኮሚሽን ከዚህ በፊት ፍርድ ቤት እንዲያጣራ ልኮት አጣርቶ ያመጣውን የአስራ ስድስት እስረኞችን የተመለከተ ሪፖርት እንደነበረና በዚህ ሪፖርት ውስጥም እስረኞቹ የሰብአዊ መብት ጥሰት እንደተፈጸመባቸው መጥቀሱ ተገልጾ በዘመቻው ላይ ስሙ ሲነሳ ነበር። የኢትዮጵያ ሰብአዊ መብት ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲን ስለ ሁኔታው ጠይቄያቸው ነበር። እሳቸው እንደሚሉት ፍርድ ቤት የጠየቃቸውን ለፍርድ ቤቱ ሪፖርት ማድረጋቸውን ገልጸው፣ በአጠቃላይ ግን የሰብአዊ መብት ጥሰት ከሚነሳባቸው ቦታዎች አንዱ እስር ቤትና ፖሊስ ጣቢያ በመሆኑ በየአመቱ መስሪያ ቤታቸው ክትትል እንደሚያደርግ ገልጸውልናል። በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል ያንን ያካሄድ ነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል። ሪፖርቱ ለህዝብ ተወካዮች ምክር ቤት ይቀርባል። በቅርቡ በዚህ ጥር ወር መጀመሪያ አካባቢ ይቀርባል። ከዛ በኋላ ይፋ ከሆነ በኋላ ነው እኛ መስሪያ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው። ልጃቸው በእስር ቤት እንደተገደለባቸው የሚናገሩት አቶ ማሞ ዋቄ በበኩላቸው በእስር ቤት ውስጥ የሚፈጸመው በደል በሳቸው ልጅ ላይ ብቻ የተፈጸመ እንዳልሆነና ይህንንም ደግሞ ሁሉም ኢትዮጵያዊ አንድ ላይ ላየው እንደሚገባ ገልጸውልናል። ልጅ ማለት ለእኔም ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ እንደ ኢትዮጵያዊነት ማለት ነው፣ እንደ ሰብአዊነት እንደ እግዚአብሔርን መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል መቅጣት ሲቻል ኢሰብአዊ የሆነ ሕግ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት ነው። እነዛም የተፈጠሩ ከእናት ከአባት ነው። ወንድማላቸው ይታላቸው እንደ ዜጋ እነሱም ላይ ከነገ የሚን እንደሚደርስ አይታወቅም። ግን እንደ ኢትዮጵያዊነት እኔ እንሚሰማኝ እንደ ልጄን ብቻ አይደለም እንደ ኢትዮጵያዊነት ነው ማየት ያለብን። የእኔ ልጅ ብቻ አይደለም እዛ ላይ የሞተ የእኔ ልጅ ብቻ አይደለም የተሰዋ። ማንም ያጠፋል፣ ግን ሲያጠፋ የሰው ልጅ እግዚአብሔር ምን የሚያስቀድመው መጀመሪያ ምሕረትን ነው ሀገራችንም እንደ ህግ፣ እንደ ሰብአዊነትን ምረትን ቢያስከትል ለወደፊቱ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡት በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ህዝብ ይፍረደን ነው፣ የዓለም ህዝብ ይፍረደን ነው እኛ የምንለው። አድማጮች፣ የዚህን ዘገባ ሙሉ ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ወደ ፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ይወስደናል። ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኑ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ተጨማሪ ቀጠሮ ቆርጧል። ሌሎች ተለዋጭ ቀጠሮችንም ሰጥቷል። መለስካቸው አማ ከአዲስ አበባ ዝርዝሩን አድርሶናል። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት አምስት ከፍተኛ የመንግስት ባለሥልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጅ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛው ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያኖ በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሠረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አምሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለሥልጣናት በአሁኑ ወቅት በአገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመፍጠት እንዳልቻሉ ያስረዳል ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቀቅ ስላልቻለ ከየካቲት አምስት እስከ ሰባት ሁለት ሺ አስር ዓመተ ምህረት ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ ሃያ ሰባት ቀን ሁለት ሺ አስር ዓመተ ምህረት ቀጠሮ ቆርጧል። በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ ም ሌላ ቀጠሮ ይዟል። ጠቅላይ አቃቤ ህግ አራቱን የኦፌኮ አመራር አባላትን ማለትም አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሃያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስረቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከሀያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት አስራ ሰባቱ እንዲከላከሉ ተበይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከአቶ በቀለ ገርባ ጋር የተገናኘ ይሆናል። አቶ በቀለ ገርባ በእስር ቤት ህመም ላይ መሆናቸውን ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምፅ ገልጻልናለች። ቦንቱ በቀለን አነጋገሪያት ነበር። ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽ፣ ና አቶ በቀለ ገርባ መታመማቸውን፣ የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበር። ና ምንድን ነው አቶ በቀለ ገርባ የሆኑት? ሰሞኑን እያመመው እንደውም ትንሽ ቆይቷል። እያመመው ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቀው በጣም ለየት ያለ ነገር አየውና ምን ሆነ ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል የደም ግፊቴም ከፍ ብሏል እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፈቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግርም ጠይቅ ያለው ሰሞኑ ጠይቅ ነበረ ና ፈቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸው እና ስብሰባው ላይ በፊት የሚወስደውን መድኒት ጨምሮ ይውሰድ። በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኒት ነበረው እና እሱን ማታም ይውሰድ ብለው ወሰኑ ብሎ ነገረኝ አቶ በቀለ ገርባ። ከዚህ በፊት ተመሳሳይ ሕመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሏል ያልሹና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል? በፊት ቤት ሆኖ እንደዚህ አያሙም። እንደዚህ በተደጋጋሚ መታሰር ሲመጣ ነው። አሁን በተለይ የኛው ሁለተኛ ዙሩ ስር ሲመጣ ነው መታመኑ ጀመረው። ዛሬ ፍርድ ቤት ቀርበው ነበረ፣ ተሽሏቸው ነው የቀረቡት። በዛሬ ሁኔት ፍርድ ቤት ሲቀርቦ ምን ይመስላል ሁኔታቸው? ትላንትም ሚጃለውን ከትላንት ወዲያም እንግዲህ ቅዳሜም፣ እሁድም፣ ሰኞም ሚጃለውን ዛሬም ማክሰኞ ነው። ትላንትና ምሴር ተመሳሳይ ነገር ነው። ትንሽ የአካል ብቃት እንቅስቃሴ እያረኩ ነው። ሐኪም ቤት አኖፍትን ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎ ነበረ ትላንትና ዛሬም፣ ያው ብዙም ለውጥ የለውም። ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም። ግን መቅረብ ስላለበት ቀርቧል። ፍርድ ቤት፣ እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል። ከዚህኛው በፊት ከዚህ በፊት ከቅሊንጦ ግቢ ውጪ ታክሟል። ሌላ ፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ በቂ ሕክምና የለም። እንደዚሁ ደሙን ይለካል፣ በቀኑ ሁለቴ ይለካል። ሐኪም ያዘዘውን መድኃኒት ከዛ እየ ይገዛል ማለት ከዛ ውጪ ምንም የሚያደርጉለት ነገር የለም። ምንም በቂ ሕክምና የለም ቅሊንቶ ቢ በቤተሰብ በኩል ያመለከታችሁት ነገር አለ? ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር? እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፍቃደኛ አይደለም፣ ከቤተሰብ ጋር አይነጋገሩም። እነሱ በጭራሽ እንኳን ለመነጋገር አይደለም። በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ። በናንተ ፍርድ ቤት በእናንተ በጠያቄዎችና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹና በእነሱ ካለ ችግር ውስጥ ምንድን ነው? ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውሉ፣ ሌላ ስራ የለውም ከመቀመጥ ውጭ ማለትና፣ የመኝታ ሰዓት ሲደርስ ይተኛሉ። ከዚህ ውጭ ምን የሚሰሩት ነገር የላቸውም። እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክሬያለሁ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል። ይታይና አንብበነው አይተ ነው፣ የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለን አለ። አራት ወሩ አሁን ከወሰዱት መጽሐፍን፣ ለሱም አልሰጡትም፣ ለእኛም አልመለሱልንም። እና በቀለ ብዙ ጊዜ ጠይቋል። መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡትም። ኳንኛን ቤተሰብን እሱ በአካል እየጠየቃቸው ፍቃደኛ አይደሉም፣ ምንም መልስ አይሰጡም። እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና የሚገባ ከሆነ እንሰጠዋለን ካልሆነ ላንቺ እንመልሳለን ይሉኛል። እንደውም ሰሞኑን የነበረው ትልቁ ግጭት ከማረሚያ ጋር ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው። ወይዘሪት ቦንቱ በቀለ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ፣ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን። እኔም አመሰግናለሁ። ሆን ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን። ወደ መጨረሻ ዘገባችን ነው የምናልፈው። ለኢትዮጵያ መንግስት ሰራተኛ ሴቶች የሚሰጠው የወሊድ ፈቃድ ሶስት ወር የነበረው አራት ወር እንዲሆን ተራዝሟል። ለመንግስትም ሆነ ለግል ድርጅት ተቀጣሪዎች የወሊድ ፈቃድ ስድስት ወር እንዲሆን በድረገጽ ስትሟገት የቆየችው ወይዘሮ ሮዝ መስቲካን ቆንጅታዬ አነጋግራታለች። ሮዝ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እንግዲህ በጣም ነው የማመሰግነው ስለጋበዝሽኝ። ትሟገችለት የቆየሽው አንድ ተልእኮሽ ፍሬ ያፈራ ይመስላል እና ከዛ በተያያዘ ነው ላነጋግርሽ የፈለግኩት ካለሽበት ከኒውደልሂ ያው እንግዲህ እኛም የኢትዮጵያን አዲስ አመት ስንቀበል መጀመሪያ የሰማነው ዜና ነበር፣ አስደሳች ዜና። የተወካዮች ምክር ቤት ልክ የመንግስት ሰራተኞች ለሆኑ የወሊድ ፈቃድ ይሻሻላል የሚለው ለአዲሱ አመት ለእኛም ለሁለት ሺህ አስር አስደሳች አመት አድርጎ ነበር የጀመረ። ከዛ በህዳር ወር ላይ ደግሞ ጸደቀና ለመንግስት ሰራተኞች በሙሉ አራት ወር የወሊድ ፈቃድ እንዲያገኙ ሆነና ይሄ ነበረና የጀመርኩት ደግሞ ላይ ከሁለት አመት በፊት ሁለት አመት ከምናምን ሆኗል በፊት ተጨማሪ የወሊድ ፈቃድ ለእናቶች ያስፈልጋል እሚል ነበረ ያው እንደነገርኩሽ ነገርኩሽ ሰራ ላይ ነበርኩኝ። ግን ከዛ በልድ ትበልድ ነው ስራዬን ያቆምኩትና ስራ ማጣት፣ ህልምሽን መድረስ ትፈልጊበትን ቦታ ታውቂዋለሽ፣ እሱን ማጣት እንደገና፣ ልጅች እንደው ማሳደግ ትፈልጊያለሽ በሰላም በጤና እዚህ መሀል ሆኖ አንድ ምርጫ መምረጥ አለብሽ የግድ እና ሰራተኞች ሁሌ ሴቶች በዚህ መሀል ውስጥ እንደሚገቡ እኔም ደርሶብኝ ስላየውት ከዛ ስቀመጥ ደግሞ ምናልባት ተጨማሪ ወሊድ ፈቃድ ቢኖረን የእኔ ጥያቄ እንኳን የነበረው ያው ስድስት ወን ወሊድ ፈቃድ ቢያገኙ ሰራተኞች ከዛ ደግሞ በየመ- መንግስት መስሪያ ቤቱ በየግል ድርጅት ሁሉ የህጻናት ማቆያ ቢቋቋም ሰላማዊ የሆነ እናትነት ጤናማ ልጆች ለሀገራችን ለማፍራት እንችላለን። ሴቶችም ከስራ የመውጣት እድላቸው ይቀንሳል። አሁን በጣም ብዙ ሴቶች ከስራ እየተፈናቀሉ ነው። ልጆቻቸውን የሚዘላቸው ያጣሉ። ከሁለት አንድ ያው የግድ መምረጥ እየሆነ መጣና፣ ወይ ከስራ ወይ ልጆች ከማሳደግ አዎ ከልጆችሽ እና ልጆቹን በመሀል የተንገላቱ እንደምታውቂው፣ ከተማ ውስጥ አሁን ሰራተኛ በጣም ችግር አለ። አንደኛ ያገኘሽው ሰራተኛ አይዘልቅልሽም። ለአንድ ወር እንዲሆን ይችላል። አስራ አምስት ቀንም ይሆናል የሚቀመጡት። ሁለተኛ ገንዘቡም በጣም ውድ ነው እና ህጻናቶቹ ላይ በትንሹ እንኳን በወር ሁለት ሰራተኛ ሁሉ ሊቀያየርባቸው ይችላል። እድለኛ ካልሆኑ ጥሩ ሰው ካልገጠማቸው እና ጤናማ ልጅ የማሳደግ ነገሩም አደጋ ላይ ነው። እንግዲህ የአንድ ሀገር ልብናን የሚረጋገጠው ጤናማ ተተኪት ሁለቱ ሲኖረን ነው፣ አይደለ? ልክ ነው። ስለዚህ ተጨማሪ ወሊድ ፈቃድ በዚህ ምክንያት ያስፈልጋል የሚል ነበረ ዘመቻዬ። እግዚአብሔር ይመስገን ደስ የሚል ዜና ሰምተናል። እንግዲህ የእኔን ዘመቻ ሰምተው ነው አልልም። አሁን ግን እኔ መስራቴን ሁሉ ያወቅኩት ቤቴ ውስጥ ነው። እንግዲህ እነዚህ ዘመቻ በማህበራዊ ድረገጽ ሳደርግ የነበረው ልክ ዜናው ሲሰማ እና ከሰው የሚመጣውን ስፖርት ሳይሆን ነው። ምናልባት ይሄ ነገር ተሰምቶ ነበር እንዴ የሚለውን ሀሳብ ይመጣልኝ። ስልስም ዜና ነው የሰማ ነው። ስለዚህ ህጉ በምክር ቤት አልፎ መጨረሻ ደረጃ እስከሚጸድቅ ድረስ አንቺ የበኩልሽን ስትሟገች ነበር እንጂ፣ እኔ ያደረግኩት ዘመቻ ይሄን ያህል ውጤት ያመጣል ብለሽ አልገመትሽም ነበር። አዎ እኔ እንግዲህ አሁን ከቤት የመውጣት እድል የለኝም አይደል። አሁን አራተኛ ልጅ የሚለድኩት ሰባት ወሩ ነው ልጄ ትልቁ ስምንት ዓመቱ ነው። እና ልጆችን በማሳደግ ላይ እንግዲህ ተጠምጄ አለሁ። ድምጻቸው ይሰማል አሁን። አዎ አዎ፣ እነሱን እራሱ አሁን ሌላ ክፍልት ገብቼ ነው እና የማናግርሽ። በጣም ከባድ ስራ ነው ልጅ ማሳደግ። ትክክል ነው። በዛ ላይ ደግሞ እኔም ወጥቼ በጋዜጠኝነት የተመራኩት እና ስራ ስራም ደግሞ ደስ ይለኛል፣ ይናፍቀኛል እና ይህን ሁሉ እንዴት ማጣጣም ይቻላል በሚል ሀሳብ ስለሆነ ይህን ነገር የጀመርኩት ያው ቤቴ ቁጭ ብዬ እስቲ የራሴን የበኩሌን ነገር ላድርግ። ላይሰማ ይችላል፣ ላይ ላይታወቅ ይችላል። ግን ሳልሞክር እንዲሁ ፈልጌው ከምቀር ልሞክረው። እንዲያውም የተጨማሪ ልጅ ፈቃድ ዘመቻ ሎጎ፣ መሪ ቃል አለችን እና እሷም እንደምትለው ለውጥ እንደዋዛ አይመጣም፣ ግን እንደዋዛ ይጀመራል የምትል መሪ ቃል ማለት እና እንደ ዋዛ ነው የጀመርኩት እንደ ቢሆን ሁሉ ድንገት የተጀመረ ነው እና እለት እለት ግን ያለማቋረጥ ነው። ከሁለት አመት በላይ ያለማቋረጥ በዚህ ጉዳይ ላይ እጽፋለሁ፣ ቪዲዮ መልዕክቶችን አስተላልፋለሁ፣ ጠቃሚ መልዕክቶችን እንዲ ሼር አደርጋለሁ እና በደንብ ደርሷል ብዬ ለማለት ምንም ማረጋገጫ ስላልነበረ በቃ እንዲ እየሰር መስራትን ብቻ ነበረ የማውቀው። ልክ ዜና ሲሰማና ዜናውን ፖስት ካደርገው ግን የሰውን ሪስፖንስ የመጣውን ሳይ። በደንብ ሰው ጋር የደረሰ እንደነበረ ሰው የሰማው እንደነበረ ማረጋገጥ ቻልኩኝ። ትልቅ ነገር ነው። እንኳን ደስ ያለሽ። በጣም ደስ ያለ። እንዴት ነበረ? በዚህ ባለፉት ሁለት አመታት በዚህ ጉዳይ ላይ ዘመቻሽን ስታካሄጂ፣ ከሴቶች ከጠቅላላው ከህዝቡ መቼም የልጆችን የማሳደግ እና ተያያዥ ችግሮች የሴቶች ብቻ ስላልሆኑ በአጠቃላይ ከህብረተሰብ የምታገኙ ምላሽ እንዴት ነበረ? የሚገርምሽ የመጀመሪያ ዓመት ላይ ከሁለቱም ጎን ማለት እችላለሁ ተቃውሞ ነበረ። ይመጣ የነበረው ማለት ምነካሽ ተቃውሞ ማለት ሀገሪቱን የሀገሪቱን ኢኮኖሚ እያወቅሽ ድህነት ነው እና እንደዚህ አይነት ነገር አፎርድ አናደረግም። ስለዚህ እንዴት እንደዛ ይባላል ፖፑሌሽን ይጨምራል። ሴቶቹ ከስራ ውጭ ልታደርጊያቸው ነው ሶስት ወር አንሰው ወይ በቂ ነው ምን ያደርጋል። ከሴቶቹ ደግሞ እንዴ ከሶስት ወር በላይ ደግሞ እንዴት እንቀመጣለን። እንደዚህ አይነት ነገሮች ነበሩ መጀመሪያ ላይ ይመጡ። ሌላው በሌላ በኩል ደግሞ የትም የማይደርስ ነው ይሄ በማህበራዊ ግድ ልድረገጽ የሚጀመሩ ነገሮች የትም የማይደርስ ነገሮች ናቸው፣ እና አትልፊ የሚል እንደዚህ ተስፋ አስቆራሽ ነገሮች ነበሩ። ቀስ በቀስ ግን እየተሻሻለ መጣ። ምክንያቱም እንደዚህ ነው ባለል የሚመጡ መልዕክቶች ተስፋ የሚሰጡ፣ ምናልባት እኔም ባለማቋረጥ መስራቴም አንድ ነገር አንድ ተጽዕኖ ፈጥሮ ሊሆን ይችላል። ከሴቶችን ወንዶች የተሻለ መልስ አላቸው ያስፈልጋቸዋል ማረፍ አለባት። ልጆቻችን በትክክል ማደግ አለባቸው። መልካም ነገር አለ። በሌላ በኩል ከሴቶቹ ደግሞ እንደዛው ጥሩ ፖዘቲቭ የሆነ ነገር ቢኖረው ስራ እናጣለን፣ የሚቀጥረን አይኖርም። አሁን ትክክል፣ በጣም ወሳኝ የሆነ በሁለቱም በኩል የምናገኙ የስራ የማጣት እና ያለማጣት ነው። ቤት ውስጥ ልንቀመጥ ነው ወይ ደግሞ ቀጣሪያ እናገኝም። ወሊድ ፈቃድ ይኖራቸዋል በሚል ያባረሩናል። እንደዚህ እንደዚህ አይነት ነገሮች ናቸው። የወሊድ ፈቃድ ይጠይቃሉ በሚል ተብሎ ገና ለገና እና ህልምት ተፈርቶ አይተኛ አይታደርም እንደሚባለው አይነት ነገር ነው ሲወሬድ ፈቃዱ ይገኝና ከዛ በኋላ ደግሞ እሱ ኢሹ ሆኖ ደግሞ ማድረግ ያለብን ነገር ደግሞ እናደርጋለን የጋቢና ጉዟችን ጊዜ በዚሁ ተጠናቋል በነገው ምሽት ዲጄ ፋትሱ በሙዚቃ ይዟችሁ ይመጣል